The Voice of America. ከፍተኛ የሐኪሞች እጥረት ካሉባቸው ሀገሮች አንዷ በሆነችው ኢትዮጵያ የሕክምና ትምህርታቸውን ያጠናቀቁ ሐኪሞች ተመርቀው ስራ ማግኘት እንዳልቻሉና አንዳንዶቹም ተስፋ ቆርጠው ስራ ለመቀየር መገደዳቸውን እየገለጹ ይገኛሉ። የአሜሪካ ድምጽ ያነጋገራቸው የ2012 ተመራቂ ሐኪሞች ስራ በማጣታቸው ለከፍተኛ የኢኮኖሚና የስነ ልቦና ችግር እንደተጋለጡም ተናግረዋል። የጤና ሚኒስቴር በበኩሉ ችግሩ የተፈጠረው በበጀት አቅም ማነስ ምክንያት ክልሎች ተፈላጊውን የህክምና ባለሙያ መቅጠር ባለመቻላቸው ነው ብሏል። ስመኝሽ የቆየ ዝርዝር ዘገባ አላት። ዶክተር አዲስ ሀብታሙ በየካቲት 2012 አመተ ምህረት ከሐዋሳ ዩኒቨርስቲ የሕክምና ትምህርቷን አጠናቃ ስትመረቅ የህይወቴ ጥሪ ነው ብላ በምጠራው ሙያ ለማገልገል ትልቅ ጉጉት ነበራት። ነገር ግን ያሰበችው ሳይሆን ቀርቶ ከፍተኛ የሀኪም እጥረት ባለበት ሀገር እሷና ከእርሷ ጋር የተመረቁ በርካታ ሐኪሞች ስራ ማግኘት እንዳልቻሉ ትናገራለች። እንግዲህ ያው ከዛ ብዙ ቦታ አፕላይ አድርገናል። የትም ሄደን ስለማገልግል ያው የእኛውን ህዝብን የትም ያለው ከጫፍ ጫፍ እና አማራም ክልል እንዲ ኦሮሚያም እንዲ ወደ ምስራቅም ብዙ ቦታ አፕላይ አድርጌ ነበር ወደ ምናምን ቦታ እና ግን ያው የቋሚ ፍጥር አላገኘንም ማለት ነው። ጓደኞችን ተመራቂ ተማሪዎችን አስተባብሮ ከመንግስት ምላሽ ለማግኘት በመንቀሳቀሱ ዛቻና ማስፈራሪያ ደርሶብኛል በማለት ስሙ እንዳይገለጽ የጠየቀው ሌላው ያነጋገር ነው ወጣት ሐኪም ከተመረቀ በኋላ ያሳለፈውን የስራ ፍለጋ ውጣ ውረድ ደግሞ እንዲህ ይገልጸዋል። ነገሮች ከሚጠብቀው በላይ ተስፋ አስቆራጭ እና መልሼ ራሴን እንደወቅስ ለምን ሕክምና ኢትዮጵያ ውስጥ እንደተማርኩ ለምን ይህን ፊልድ እንደመረጥኩ አሁን ለምን ቤተሰቦችን ለምን እንደተማርኩ ይሄን ፊልድ ታቸው ጥያቄ ውስጥ እንዲገባ ያደረገ ኤክስፒሪንስ ነበር ነበረኝ። እና ቀላላ ነበረም ብዙ ወራትን የፈጀ ስራ ፍለጋ ነው። አብዛኛውን ጊዜ በማዛ በማልቀስ፣ በመቆጨት፣ በመናደድ ብከፍት ላይሆን ያለፈ ጊዜ ነበር ነው። ተስፋ ቆርጠው ብዙዎች አንዳንዶቹም የተለያየ ከህክምና ስራ ወጥተው ሹፌሮች አሉ። የህክምና ስራ ያልተያዙ ስራዎችን ለመስራት ላይ ይገኛሉ። የህክምና ተመራቂ ተማሪዎቹ ለስራ ማጣታቸው በዋናነት ተጠያቂ የሚያደርጉት የጤና ሚኒስቴር ሲተገበረው የኖረውን መመሪያ ነው። በአንድ ወቅት ኢትዮጵያ ውስጥ ይታይ በነበረው ከፍተኛ የሐኪሞች ፍልሰት ምክንያት በሀገሪቱ ውስጥ የተፈጠረውን ከፍተኛ የሐኪም እጥረት ለመቅረፍ ሚኒስቴር መስሪያ ቤቱ የወሰደው እርምጃ በአጭር ጊዜ ውስጥ የሐኪም ማስተማሪያ ኮሌጆችን ቁጥር ማብዛትና ወደ ሕክምና ትምህርት ቤት የሚገቡ ተማሪዎችን ቁጥር ማሳደግ ነበር። ላለፉት አስር ዓመታት ገደማም በዓመት ከሶስት ሺህ እስከ አራት ሺህ የሚደርሱ የሕክምና ባለሙያዎች እንዲመረቁ ተደርገዋል። ከቅርብ ጊዜ ወዲህ ግን ተመርቀው ሲወጡ የሚቀበላቸው የጤና ተቋም ማግኘት እንዳልቻሉ ስራ ያጡት ሐኪሞች ይገልጻሉ። ትልቁ ችግር ምንድን ነው? በእቅድና በፕላን ምን ያህል ኢትዮጵያ ሐኪም ያስፈልጋታል? የሚመረቱ ሐኪሞች ስልጠና ውስጥ ሲገቡ ከስድስት አመት ተኩል በኋላ ሲወጡ እነሱ የሚቀበሉ ሴታፕ ቀድመን እናዘጋጅ የሚለው የቤት ስራ ያ ጥበቃ ሚኒስቴር አለመስራቱ ነው ከክልሎች ጋር በመሆን። ዶክተር አዲስም በሁለት ሺ አስራ ሁለት ከተለያዩ የህክምና ተቋማት የተመረቁት ሀኪሞች የሚቀጠሩበት ቦታ ሳይኖር ነው ወደ ህክምና ተቋማት እንዲገቡ የተደረገው ትላለች። ወደ ሶስት ሺ ሀኪም ነው አሁን የእኛ ጊዜ ወደ ሜዲካል ስኩል ጅማሬ ጆይን ያደረገውና ይሄ ሀኪም ሲወጣ የሚሰራበት ኢንቫይሮንመንት ምን ሊሆን ይችላል የሚለው ሳይታሰብበት ብዙ አስራ ሁለት ኮምፕሊት ያደረጉ ተማሪዎች ወደ ሜዲካል ስኩል ጆይን እንዲያደርጉ ተደርጓል እና ምናልባት እነሱን ሪቴይን የሚያደርግ ሲስተም ሳይከስ ፍለድ ማድረጉ በተወሰነ መልኩ ለዚህ ኮንትሪቢት አርጓል። እንደ አውሮፓውያን አቆጣጠር በሁለት ሺ አስራ ሰባት ወርልድ ዳትላስ የተሰኘ ዓለም አቀፍ ጂኦግራፊ ጥናት ድህረ ገጽ ባወጣው መረጃ መሰረት በቂ ሐኪሞች ከሌላቸው ሀያ አምስት ሀገሮች ውስጥ ኢትዮጵያ በአራተኛ ደረጃ ላይ ትገኛለች። በዚህ መጠን ከፍተኛ የሕክምና ባለሙያዎች እጥረት ያለባቸው በአዲስ አበባም ሆነ በተለያዩ ክልሎች የሚገኙ የጤና ተቋማት ግን በብዛት ወደ ህክምና ሙያው እየመጡ የሚገኙትን አዳዲስ ባለሙያዎች ለመቅጠር የበጀት አቅም የለንም እንደሚሉ ዶክተር አዲስ ትገልጻለች። በተለያየ ጊዜ የስራ ጥያቄ ዛን ሲቀርብ የሚሰጠን መላሽ የበጀት ችግር እንዳለ ነው። ብዙ ቦታ ያው እንደዚህ መቅጠር አንችልም መውረድ ይባለን ላለን ፊዚሻንች፣ ላለን ጤና ባለሙያዎች ነው እንጂ ከዛ በላይ እንድንቀጥር የሚፈቅድልን በጀት የለንም የሚል ነገር በተደጋጋሚ ይነሳል። ላለፉት አስራ ሶስት አመታት የህክምና ትምህርት ሲሰጥ የቆየውና እስካሁን ስድስት መቶ አርባ ተማሪዎችን በህክምና ትምህርት ያስመረቀው የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የትምህርትና ምርምር ክፍል ምክትል ዲን የሆኑት ዶክተር ሲሳይ ስርጉ ጤና ሚኒስቴር የስራ ምደባውን ከማቆሙ በፊትም ቢሆን ተመራቂ ሐኪሞች ወደ ምድብ ክልላቸው ሲሄዱ በጀት የለም በሚል ይመለሱ እንደነበር ያስረዳሉ። መጀመሪያ ራሱ ጤና ሚኒስቴር በሚመድብበት ጊዜ ክልልም ከሄዱ በኋላ ክል ማለት የበጀት ችግር እየጠም ነበረ። እዛ ጤና ሚኒስቴርም እየመደበ ችግሩ ይታይ ነበረ ያን አሁን ደግሞ በየክልሎቹና ሆስፒታሎቹ ናቸው የሚቀጥረው ሲባልም እንደዚሁ የተለያዩ ችግሮች አሉ ይላሉ። ልጆቹ በየቦታው ሄደን በቂ ቅጥር ማግኘት አልቻልንም የሚል አቤቱታ ይቀርባል። በጉዳዩ ላይ ያናገርናቸው በጤና ሚኒስቴር የሰው ሀብት አስተዳደር ዳይሬክቶሬት ዳይሬክተር የሆኑት አቶ ሀብታሙ ታደሰ እየተነሱ ያሉት የስራ ማጣት ቅሬታዎች ትክክል መሆናቸውን ገልጸው ከየሕክምና ተቋማቱ ተመርቀው የሚወጡት ተማሪዎች ሀገሪቱ የምትፈልገውን የሐኪም መጠን የሚያሟሉ ባይሆንም ሐኪሞችን በማሰልጠንና ወደ ስራ በማስገባት ሂደት ላይ ግን ትልቅ ያለ መመጣጠን አለ ይላሉ። አሁን የሀቅም ጉዳይ ነው ከበጀት ጋር የሚያያዝ ጉዳይ እንጂ በቂ ባለሙያ አምርተን በስታንዳርዱ መሰረት ስትራክቸራችን ሙሉ ሆኖ ሙሉ አገልግሎት ተሰጥቶ አይደለም። ይህንን ማክሲሙም ለመፍታት አንደኛ ስቴክሆልደሮች ሁሉ በጋራ በመቀናጀት በማገድ ችግሮችን እንዴት ፈተን ባለሙያዎች የስራ እድል በስፋት ሊያገኙ ይችላሉ የሚለውን ከጆብ ክሬሽን ኮሚሽን ጋርም በመሆን ኢቨን ከሀገር ውስጥ ውጪ ራሱ ኤክስፖርት ተደርገው ሌላ ሀገርም እያገለገሉ ልምዱንም ይዘው መጥቶ ለኢትዮጵያን ኮንትሪቢዩት የሚያደርጉበትን ሁኔታ የኤክስፖርት ሲስተምም እንደ አንድ የመጨረሻኛው አማራጭ ተይዞ ልንሰራበት እቅድ ውስጥ የገባንበት ሁኔታ አለ። የጤና ሚኒስቴር ሐኪሞችን በብዛት በማሰልጠን የባለሙያዎችን እጥረት ለመቅረፍ ይከተል የነበረውን ፖሊሲ ለውጦ ወደ ሕክምና ተቋማት የሚገቡ ተማሪዎችን ቁጥር በግማሽ እየቀነሰ እንደሆነም አቶ ሀብታሙ ያስረዳሉ። መጠነ ሰፊ የሆኑ ባለሙያዎች በአመት ከሶስት ሺ እስከ አራት ሺ የሚገመት ሐኪም ስልጠና እንዲሰለጥንና ወደ ትምህርት ቤት እንዲገባ የተደረገበት ሁኔታ አለ። የዚህ ባክሎግ ነው አሁን እየመጣ በየአመቱ ችግር እየፈጠረ ያለው። ይህንን ችግር ለመፍታት ካለፉት ሶስት አመት ወደዚህ የኢንሮልመንት መጠናችንን በጣም ቀንሰነዋል። ከዚህ በፊት በዓመት ሶስት ሺህ አራት ሺህ ወደ ዩኒቨርሲቲ የሚገባውን አሁን በጣም ወደ ታች አውርደን በፊፍቲ ፐርሰንት እስከ ሺህ አምስት መቶ ድረስ ኢንሮል እያደረግን ያለንበት ሁኔታ ነው ያለው። ይሄ በቀጣይ ምን ያመጣል? አትሊስት አሁን የካፓሲቲ የመቅጠር ሀቅምን እና የሚመጣውን ባለሙያ እያመጣጠነ የሄድበት ሁኔታ ስለሚፈጥር በጣም ብዙ ላይ መከር ይችላል። ነገር ግን ያው ካለው ሀቅም አንጻር ከሀገር እድገት ጋር እየተመጣጠነ መመረት ስለሚኖርበት ይህንን ኢኒሽቲቮች ካለፈው ሁለት ሶስት ዓመት ወደዚህ ጀምረ ነዋል ኮሮናን ጨምሮ ሌሎች ተላላፊ በሽታዎች ህብረተሰቡን እያጠቁ ባሉበት ወቅት ስራ ፈተን በየቤታችን መቀመጣችን ለሀገር ጉዳት ነው የሚሉት ወጣት ሐኪሞች ጤና ጥበቃ የጤና ስርዓቱን አሻሽሎ አስቸኳይ መፍትሄ እንዲፈልግላቸው ጠይቀዋል። የስራ ማጣቱ ችግር ለሚቀጥሉት ሁለትና ሶስት ዓመታት ሊቀጥል ይችላል ያሉት አቶ ሀብታሙ አስራ አምስት ከመቶ የሚሆነው ክልላዊ በጀት በወጥነት ለጤና ዘርፉ እንዲውል የሚደረግበት ሁኔታና ሌሎች የስራ አማራጮች እየተጠኑ መሆኑን ለአሜሪካ ድምጽ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።